በቴፒ ከተማ ተቀስቅሶ የነበረው አለመረጋጋትና ውጥረት መርገቡ ተነግሯል። ከተማይቱ ወደ ዘወትር እንቅስቃሴዋ መመለስ መጀመሯን የቴፒ ከተማ የጸጥታና የፍትህና የጸጥታ ጽህፈት ቤት ኃላፊ ለቪኦኤ ገልጸዋል። ወጣቶች ምንም አይነት ስርዓተ አልበኝነት እንዲፈጸም አይፈቅዱም ሲልም አንድ ወጣት ተናግሯል። መለስካቸው አማህ ዝርዝሩን ይዟል። በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል በምትገኘው ቴፒ ከተማ ዛሬ ረፈሉ ላይ ውጥረት ያየለበት የተቃውሞ ሰልፍ እንደነበረ ነዋሪዎችና አንድ የከተማዋ ባለሥልጣን አረጋግጠዋል። የከተማ ነዋሪዎች እንደሚሉት ከሆነ ለዚህ የተቃውሞ ሰልፍ ዋና መንስኤ ነው የሚሉት ላለፉት ሀያ ሰባት ዓመታት በቴፒ ከተማና በአካባቢዋ የሚገኙ ወረዳዎችን ያካተተ የራስ አስተዳደር ይኑረን የሚል ጥያቄ ነው። ለዚህ ጥያቄ መነሻ እንደሆነ የሚናገሩት ደግሞ የሸካ ብሔረሰብ አባላት በብዛት በኃላፊነት በያዙት የአስተዳደር ሥልጣን በደል ደርሶብናል የሚል ነው። ከነዋሪዎቹ አንዱ አቶ ጥላሁን ዳካ ትናንት በከተማዋ ሕዝቡን ለማወያየት መጥተው ለነበሩ የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ደኢሕዴን አመራር አባላት ሕዝቡ አቅርበዋል ያሉትን ጥያቄ ለቪኦኤ አብራርተዋል። በውይቶ ከተነሱ ሕዝባዎች እንደ ወጣቱ ያነሱታሉ እነዚህ ማህበረሰብ ያነሱት ቢያንስ ሀያ ሰባት አመት ሙሉ ተረግጠናል። በኢያዴግ ዘመን እየረገጡ ያስረገጡን ሸከቸውም አመራሮች ናቸው። ሀያ ሰማኒያ አምስት ኪሎ ሜትር የመጡት ስለዚህ ከእነዚህ ሰዎች ጋር ልንላ ይገባል። እኛ ሀያ ሰባት አመት እዚህ ዘመን ውስጥ ጥያቄያችን ዞን ጥያቄ ጠይቀናል። ሸኮና መጀንገሩ ነው የዚህ አካባቢ ተወላጆች እንደ ኢያዲግ አካባቢ ከሆነ በራስን ራስ ያስተዳድር ብሏል። ግን እኚያን መጥቶ እያስተዳደር ያለው ሰማኒያ አምስት ኪሎ ሜትር የመጣ ሸቀጨው የሚባል ብሄረሰብ ነው። ስለዚህ ራሳችን እናስተዳድር ራሳችን እናስተዳድር፣ ሸኮ ዞን የሚል ሊሰጠን። ውሮፈርዳ አለ፣ ሸኮ ወረዳ አለ። ውሮፈርዳ ሸኮ ህዝብ የሚኖርበት ነው። ሌላውም አብሮ የሚኖርበት ወረዳ ነው። ሸኮ ማህበረሰብና ኦሮሞ፣ አማራ የሚኖርበት ነው። ይህቺ ወረዳም በቲ ሸኮ መገንግሩ፣ ሌላውም ብሔረሰብ የሚኖርበት ነው። ስለዚህ አንድ ሸኮ ዞን የሚል ሊሰጠን ና ራሳችን እናስተዳድር የሚል ነው። ይሁን ና አዲስ አበባ የሚኖሩ ና የአካባቢው ተወላጅ ነኝ ያሉኝ አቶ መልካሙ ኦጎ በኢትዮፒ ቀደም ሲል በወጣቶች ተቀስቅሶ ነበር የሚሉት ተቃውሞ በሸካ ብሔረሰብ ላይ ያነጣጠረና ሕዝቡንም አጠቃሎ የሰደበ ነው ይላሉ። ለዚህም ተጨባጭ ማስረጃ እንዳሰባሰቡ ይናገሩና የቀረበውን ጥያቄ ሕጋዊነት ያጣጥሉታል። ይሄ ፈጽሞ ታሪኩንም ሆነ ሕጉን የተከተለ ጥያቄ አይደለም። ምክንያቱም ምንድን ነው ሲጀመር ሸካቱን ሶስት ወረዳ ነው ያለው። አንድራቻ፣ ማሻና የኪ ነው ከየኪ ውስጥ ደግሞ ከተማው ቴፕና ቴፕና የኪ ወረዳው በሙሉ በሸካ ግዛት ውስጥ የሚገኝ የሸካ አካል የሆነ ቀደም ብሎ የሸክቶ ማህበረሰብ ሲያስተዳድር እንደነበረ ነው የታወቀ ያለው የራሱ መሬት ስለሆነ የራሱ ቦታው ስለነበረ። ስለዚህ ከዚህ ውጭ አሁን እየተጠየቀ ያለው እኛ እና አስተዳደር ብባሉ ሲጀምር እነሱ እንደማናቸው ነው መታወቅ ያለበት ነገር። ይህ የአቶ መልካሙ መልካሙና የመሰሎቻቸው አቋም እንዳለ ሆኖ ትናንት በቴፒ ነዋሪዎች ለቀረበው ጥያቄ የደሄድን አመራር አባላት የሰጡት መልስ ነዋሪዎቹን እንዳላረካ አቶ ጥላሁን ይናገራሉ። ከደሄድን የመጡት ምላሽ ሲሰጡ ያው ጥናት ተደርጎ ምላሽ ይመለሳል የሚል ነው። በዛ ማግስት ያው ብዙም አልተዋጠለትም ብዙም አለ ምክንያቱም ሀያ ሰባት አመት ሙሉ ሲቸገር ስለነበረ አሁን በአጭር ጊዜ ውስጥ ምላሽ ሊሰጠን ይገባል። ይሄ ጥያቄ ረመጥ ጠየቀው ባለፈው ቢያንስ ሁለት ወር በፊት ለጠቅላይ ሚኒስቴር ዶክተር አብይ አቤቱ አቅርቧል። ሀምሳ አራት ሺህ ህዝብ ፊትሽን የተፈራረሙበት ዴዲንም ቀርቧል ያዲግ ወይም ደግሞ ለዶክተር አብይ ቢሮም ቀርበዋል ስለዚህ ቢያንስ ሁለት ወር ና ከዛ በላይ የቆየ ጉዳይ ገና ጥናት ተደርጎ ነው የሚባለው ነገር ለምንድን ነው የሚል ነገር ወጣቱ ያው ትናንት ሲመለስ ከነበረው መልስ ጋር ተያይዘው ብዙም አልተዋጠለትም ማህበረሰቡም በተመሳሳይ ስለዚህ ከዛ መነሻ ነው ዛሬ ይሄ ጥያቄ ረጅም ዓመት ነው ስንጠይቅ የቆየ ነው ትናንት የተጠየቁት ደቡብ ክልል ውስጥ ያሉት እነ ኮንሶ፣ ሌሎችም በተመሳሳይ ጥያቄያቸው መልስ እያገኘ ነው ያለው። የእኛ ግን ከክልል ስትመጡም ከፌዴራል ሲመጡ ገንዘብ እየወሰዱ እኛን እየረገጡ በማግስቱ እንድንገደል እንድንደበደብ ነው የተደረገ። ስለዚህ አሁንም ምንድን እኛ ዋስትና በምንም አምራ እና ምንም፣ ስለዚህ አሁንም ሰልፎ ወጥተን መጠየቅ አለብን የሚል ዛሬ ወጣቱ በጣም ተናዶ ይህ ጥያቄ በትክክል እንደ መንግስት ታይቶ በአስቸኳይ ምላሽ ይሰጠን የሚል ነው። ዛሬ አጠቃላይ ያለውን ነገር ተናደው የወጡት የኢትዮጵ ከተማ ፍትህና ጸጥታ ጽህፈት ቤት ኃላፊ አቶ ተስፋ ያለሙ የዛሬውን የተቃውሞ ሰልፍ የቀሰቀሱት ምክንያቶች ናቸው ያሏቸውን ዘርዘር አድርገው አስረድተዋል። ዛሬ ተቋሙ የተነሳው በዛ በመድረኩ ላይ ቤቶች አልተከፈቱም ነበር። ሱቆች አልተከፈቱም፣ ሆቴሎች አልተከፈቱም፣ መስሪያ ቤቶች አልተከፈቱም ነበር። ስምንት ያህል እነዚህን ቤቶች ይከፈቱ በሚል መልኩ ማንዴት ተሰጥቶ ነበር። ዛሽ ላይ ያተግባቡበት ከመድረክ የተሰጠች ያው የአረዳት ችግር ነበረ። ምንድን ነው እሱ የአረዳት ችግሩ ምንድን ነው? ቤቶችን ከነገ ጀምሮ አስከፍቱ ማታስከፍቱ ከሆነ እኛም ዙረን ከእናንተ ጋር እናስከፍታለን በሚል መልኩ ከመድረክ መጣና እንዴት እኛ ዙረን እናስከፍታለን የሚል አስተሳሰብ መጣ ነው በቃ። የዛሬው ዋና እንቅስቃሴ የጠየቅነው ጥያቄ የጠየቅነው የአደረጃጀት ጥያቄ ጊዜ ገደብ አልተሰጠውም። መቼ እንደሚመለስ ጊዜ ገደብ አልተሰጠውም። ይሁንና በአሁኑ ጊዜ ከተማዋ ወደ መረጋጋት እየተመለሰች እንደሆነችና የተለያዩ ማህበራዊና ኢኮኖሚያዊ አገልግሎቶች ቀስ በቀስ ወደ ነበሩበት እየተመለሱ ናቸው ብለዋል። አሁን ባለው ነባራ ሁኔታ ያው የሀገር ሽምቅር ድምፅ ጠዋት ሰልፍ ነበር። ያ ሰልፍም የአካባቢ የሀገር ሽማግሌዎች ወርዶ አግባብቶ ወደ ቤት እንደሸኝ ተደረገ ነበር ተደረገ። መንገዶች ተዘግቶ ነበር። መንገዶች አሁን ተከፍተዋል። ወጣቱ ራሱ ወርዶ ከፍተዋል። ሱቆች የተዘጉ ሱቆችን እኛ ራሳችን አስከፍታለን። በወጣቱ ራሱ ወርዶ አስከፍቷል። ሆቴል ቤቶችም ተከፍተዋል። የትራንስፖርት እንቅስቃሴ ባጃጆች፣ ሞተሮች ተንቀሳቅሶ አሁን ያለበት ሁኔታ አሁን የተረጋጋ ጥሩ ነገር ያለበት ደረጃ ነው ያለ። በኢትዮጵያ በተለይ ላለፉት አራት ወራት ህዝቡ በተቃውሞና በድጋፍ የተለያዩ ሰልፎችን ሲያደርግ ቆይቷል። በአንዳንድ ስፍራዎች እነዚህ ሰልፎች ወደ ግጭት እያመሩ በሰው ህይወትና በንብረት ላይ ከፍተኛ ጉዳት አስከትለዋል። በቴፒ በተደጋጋሚ የተነሱ የተቃውሞ ሰልፎችን በአመዛኙ ሲመራ የነበረው ወጣቱ እንደሆነም ታውቋል። ይህ የተቃውሞ ትዕይንት ወደ ስርዓተ አልበኛ ድርጊቶች እንዳይለወጥ ምን ጥንቃቄ ታደርጋላችሁ የሚል ጥያቄ ከከተማ ወጣቶች ሙባረክ ብልጫን ጠይቄው ነበረም። የቴፒስ በየትኛውም ኮንዲሽን የፌዴራሉ መንግስት አጥያ ይግባ እያለ ነው እንጂ ያለው ስርአት አልበኝነትን ከማንም በላይ ይታወማል። ለመከላከያውም መከላከያ በገባ ሰዓት በአንደኝነት ውሃ ሲያቀርብ የነበረው ወጣቱ ነው፣ ህዝቡ ነው። አሁንም የፌዴራሉ መንግስት ስርአት አልበኝነትን የቴኪን ህዝብ ከፌዴራሉ መንግስት በላይ ነው። ሁላ ምለውኔ በመፈለግ በጣም ጠንቃቃ ናቸው። እኔ ጋም አሁን አብዛኞቹ ኮሚኒኬት እያደረጉ ነው። አደራ እያልኳቸው ያለው ነገር ሰላማዊ ሰልፍ በየትኛውም ሀገር ላይ መብት ነው። ግን አንዳችንም ቤት ማጥቃት የማንንም ታርጌት ያረገ ፖለቲካ መካሄድን መሄድን በጣም ተጠንቀቁ፣ ምናም ብያቸው ሁሉ ነገር ነግሪያቸው። ኧረ እኛ እንደው አልወጣንም። አሁን እኮ ወጣቱ ፈርቶ ዳር ዳር ይዞ ነው ያለው። አሁን ላይ እንደው አልችል ያለው ሽማግሌዎቹ ነው። በቃ የጨረሱን እኛ በታገስ ነው። እምቢ ብሎ አደባባይም ወጥቶ ያለው ሽማግሌዎቹ ነው። እኛው መንፈራው ምንድን ነው? ጥቂት አመራር የነበሩ በዛ ስርአት ሲጠቀሙ የነበረ ሀያ ሰባት አመት ህዝቡ እንደፈለጉ ሲያደርጉ የነበሩ አካል ውስጥ ላይ ቀላቅሎ አውቀው ነገሩን ሌላ ፖለቲካ አቅጣጫ እንዳያስኬድ ስርአት አልበኝነት እንዳይመጣ በጣም የተናበበ ስራ ከእኛ ጋር እየተሰራ ነው። እዛም ያለ ወጣቱ እርስ በርስ የተነጋገረ ነው። ምንም አይነት ስርአት አልበኝነት አይኖርም። እዛ አካባቢ መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ